የናይሮቢው መንግስት በሱዳን ተጻራሪ መንግስት ለመመስረት የሱዳን ፈጥኖ ደራሽ ኃይላትንና አጋሮቻቸውን ያሳተፈ ስብሰባ ናይሮቢ ላይ ማዘጋጀቱን በመቃወም በያዝነው ሳምንት ሐሙስ ሱዳን ኬንያ የሚገኘውን አምባሳደሯን ጠርታለች። የሱዳን ውጭ ጉዳይ ሚኒስትር ካማል ጃባራ በሰጡት መግለጫ ናይሮቢ የሚገኘውን አምባሳደር የጠራ ነው። የፈጥኖ ደራሽ ሚሊሻዎችና አጋሮቻቸው በኬንያ አስተናጋጅነት ሱዳን ላይ የጥላቻ እርምጃ ለሚወስዱ ስብሰባዎች ምላሽ ለመስጠት ነው ብለዋል። ሚኒስትሩ የአካባቢውን ሰላምና ደህንነት የሚያደፈርስና ሽብርተኝነትና የዘር ማጥፋትን የሚያበረታታ የናይሮቢው መንግስት፣ አደገኛ አካሄድ ያሉትን እንዲተው አሳስበዋል። ሱዳን ቀደም ሲል የኬንያ ፕሬዝደንት በሱዳን ፈጥኖ ደራሽ ኃይል የሚመራ መንግስትን ለመመስረት የሚደረግ ሴራን በመደገፍና በማበረታታት ስትል መክሰሷ ይታወሳል። ሚያዚያ 2015 ዓ ም የተቀሰቀሰውና ሁለት ዓመት ሊሞላው በጣም ጥቂት ጊዜ የቀረው የሱዳኑ የእርስ በርስ ጦርነት በአስር ሺዎች የሚቆጠሩ ሰዎችን ሕይወት ቀጥፏል፣ ከ12 ሺህ በላይ ነዋሪዎችን ከቤት ንብረታቸው አፈናቅሏል። የቀድሞ የሱዳን ፕሬዚደንት ኦመር አልበሽርን ከስልጣን ያስወገዱት የሱዳኑ ጦር ሰራዊትና የፈጥኖ ደራሽ ኃይላቱ ናቸው ያሉት በለንደን የሚገኙት የአፍሪቃ ቀንድ የፖለቲካ ተንታኝ አብዱራህማን ሰይድ የህዝቡን ትግል ሰርቀው የፈጸሙት ጋብቻ ቀድሞውንም ያላቻ ነበር፣ ወደ ጦርነትም ገብተዋል ሲሉ ተናግረዋል። እንግዲህ ኬንያኖች ምናልባት አሁን የዲፕሎማሲና የሌላ ተጽዕኖ ደርሶባቸው ሀሳባቸው ሊቀይሩ ይችላሉ። መንግስት ከማወጅ ናይሮቢ ውስጥ ምናልባት አንድ የሆነ ቻርተር እዛ ማዝደቅና ለሱዳን ህዝብ እንዲቀበለው ማድረግ ይሞክሩ ይሆናል። ምክንያቱም መንግስት ማወጅ በአሁን ጊዜ ኢቨን ሚሊዮንስ ቢኖረው ሕሜቲ ሚሊሽያው ግን የህዝብ ተወካይነት የለውም። ሌላው ይቅር፣ የራሱ ቀቢላ ለምሳሌ ጎሳ ጎሳም ደገፍ የለውም እዛ ዳርፎር ራሱ በፈጸመው ገበን አፍሪካኖች ላይ ተቀባይነት የለውም። ሰሜን ሱዳን ላይ አረቦቹ ጋርም እንደዛ ተቀባይነት የለውም። ስለዚህ እሱ የሽፍትና የሚሰራ ሚሊሻ እንጂ የሕዝብ ተወካይነት ያለው ስላልሆነ ምንም የዓይነት አይነት መንግስት ቢያውጅም መሬት ላይ ምንም ተቀባይነት ስለሌለው ሌላ ሀገሮች እሱን ታዋቂነት ሊሰጡ አይችሉም እና ኬንያኖች ይህንን ተገንዝበው ምናልባት ሌላ አማራጭ ስብሰባ ተደርጎ ምናልባት አንድ ቻርተር ምናምን አዋጅ አድርጎ በዛ ሂቶውት ይሆናል ብዬ ጠብቃለሁ። የሱዳኑ የእርስ በርስ ጦርነት የውጭ ኃይላትን በማሰለፉ ነገሩን ከባድና አስኪ እያደረገው ነው ያሉት የፖለቲካ ተንታኙ ጦርነቱ በቀላሉ መፍትሄ የሚያገኝ እንዳልሆነም ጥርጣሪያቸውን ገልጸዋል። አንድ ነገር ኮምፕሊኬት የሚያደርገው ይህ ነገር እንግዲህ የውጭ ኃይሎች አሰላለፍ በነዚህ ሁለቱ ተቀራኝ ኃይሎች ላይ በጣም አስጊ የሆነ መጣ ማለት ነው። ለሚሊሻው ለምሳሌ በኢማሬቶች እና በሊቢያ በተለይ ምስራቃዊ ሊቢያ የሚቆጣጠሩ ሀፍተር የሚባል የሚሊተሪ ጀነራል የሚደገፉ ሲሆን በዛውም ላይ የወርቅና የሌላ ደግሞ የንግድ ግንኙነት ከሌሎች አገሮች አካባቢው ራቅ ያለ ሀገሮች አለው የመደበኛው ሰራዊት ደግሞ በግብፅና በኤሪትራ ይደገፋል ማለት ነው እና እንግዲህ እነዚህ ያሁን ምን አረጉት ለኮንፍሊክቱም ሌላ አጀንዳም የማስተግበሪያ መሬት እንዲሆን አደረጉት ማለት ነው በዚህ ምክንያት አሁን ውስብስብ ላይ ነው ያለው በቀላሉም ሊፈታ የሚችል አይደለም አንዱን አንዱን አሸንፎ ከልወጣ በፖለቲካም ይሁን በሌላ ማለት አግባብቶ ጉዳዩን ጨርስበት ነገር ይመስለኝም። ባለፈው ሰሞን አዲስ አበባ ላይ 38ኛው የአፍሪካ ሕብረት የመሪዎች ጉባኤ ተካሂዷል። እርዳታ ለሚያስፈልጋቸው ሱዳናውያን ዜጎች የሰብአዊ ድጋፍ ለማሰባሰብ አዲስ አበባ ላይ የተቀመጠ ጉባኤም ነበረ። በዚህ ጉባኤ ላይ አረብ ኤምሬት ለሱዳን 200 ሚሊዮን ዶላር ሰብአዊ እርዳታ ሰጥታለች። ኢትዮጵያ በበኩሏ ለሱዳን የሰብአዊ ድጋፍ የ15 ሚሊዮን ዶላር እርዳታ እንደምትሰጥ መግለጿ ተዘግቧል። በሱዳን የእርስ በርስ ጦርነት ምክንያት 30 ሚሊዮን ሱዳናውያን ዜጎች የሰብአዊ እርዳታ እንደሚያስፈልጋቸው ተገልጿል። በመድረኩ ላይ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ፣ የቀድሞ የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ማህማት፣ የኢጋድ ዋና ጸሐፊ ወርቅነህ ገበየው፣ የኬንያው ፕሬዝደንት ዊልያም ሩቶ፣ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ እና የተባበሩት አረብ ኤምሬት ሚኒስትር ዴኤታ ሼክ ሻክቡት ቢን ናህያን አል ናህያን እና ሌሎችም እንግዶች ተገኝተው ነበረ። የአፍሪቃ ህብረት ለሱዳን ቀውስ እስካሁን ለምን መፍትሄ አላገኘ ይሆን? የአፍሪካ ህብረት ድክመት አለው። የሪዞርስ ድክመት አለው። የፍላጎትም ችግር ላይ መፍታት ፍላጎትም ድክመት አለበት። በኢትዮጵያና በኢማራቶች የሚነገረው ግን ምናልባት ለሚሊሻው ደገፍ ካልሆነ ለመደበኛ ሰራዊትና ለሱዳን መንግስት በአለም አቀፍ ታዋቂ ነች አለው። ለዛ አይመስለኝም። ኢትዮጵያ ራሷ የ15 ሚሊዮን ዶላር እርዳታ የመስጠት አቅምም የላትም በአሁን ጊዜ ኢንፋክት ብዙ የውጭ ምንዛሬ ጥረት ያለባትና ብዙ ኢኮኖሚ ቀውስ ያለባት ነው። እና በዚህ ምክንያት ለፒአር ለፐብሊክ ሪሌሽንስ ተብሎ እንጂ ተቀባይነት ወይም ደግሞ መሬት ላይ የሚውል ንግግር አይመስለኝም። የናይሮቢው መንግስት በሱዳን ተጻራሪ መንግስት ምስረታን በተመለከተ የሱዳን ፈጥኖ ደራሽ ኃይላትን የሚያሳተፍ ስብሰባ ናይሮቢ ላይ ያዘጋጃል መባሉን በመቃወም በያዝነው ሳምንት ሐሙስ ሱዳን ኬንያ የሚገኘውን አምባሳደሯን ጠርታለች። የሱዳንና የኬንያ ቁርቁስ ዋናው ምክንያት ምን ይሆን? የአፍሪካ ቀንድ የፖለቲካ ተንታኝ አብዱራህማን ሰይድ መልስ አላቸው። ኬንያ በአሁን ጊዜ የሚሊሻው መንግስት ሊመሰረት ሌላ ሁለተኛ መንግስት ማለት ነው። በሱዳን እዛ ናይሮቢ ላይ ስብሰባ የተደረገ ነው እና እሱ ማድረጓ በጣም አስገራሚ ሆነዋል። ለሱዳኖች ብቻ ሳይሆን የሱዳን ጉዳይ የሚከታተሉ የኬንያም ዲፕሎማሲ እንደዛ አልነበረም። ምክንያቱም በሱዳን እና በኬንያ ጥሩ ግንኙነት ነው የነበረው። በዚህ ምክንያት በአሁን ጊዜ ኬንያ በተለይ ፕሬዚደንቱ ምናል ምናልባት በተሰጥተው ጉቦ ከአንዳንድ የሚሊሻው ደጋፊዎች ና ሚሊሻው ይህን ነገር እንዲያስተናግድ የሚሊሻው መንግስት እዛ ላይ እንዲታወጭ መፍቀዱ እሱ በጣም በሱዳን እና በኬንያ ያሉት የዲፕሎማሲያዊ ግንኙነቶች አበላሽቶታል ሊባል ይቻላል። እንዳልሽውም ሱዳን አምባሳደራቸውን እስከ መጥራት ከዛም በላይም ምናልባት ግንኙነታቸውን የሚያቋርጡበት ሁኔታ ሊኖር ይችላል። ምክንያቱም ሚሊሻው መንግስት መሰረትኩ ካለ ምናልባት ኬንያ በሚሊሻው የሚላከው ኤምባሲ ወይም አምባሳደር ተስፈቅድ ትችላለች። እና የአንድ ሀገር ሁለት ኤምባሲዎች መኖር አይቻልም። እና በአሁን ጊዜ ኬንያ እንደሚያሳዩት ያሉት ከሚሊሻው ጋር ጥገኝነት እንደያዙ ማለት ነው። ይሄ ደግሞ ለሱዳኖች አስቆጥተዋል። ሱዳን ሉዓላዊነቴ ተደፍሯል፣ ጣልቃ ተገብቶብኛል ስትል የናይሮቢውን መንግስት ከሳለች። ግን እንደው ኬንያ ከሱዳን ሚሊሻ መሪ ከሀምዳን ዳጋሎ ሐሚቲ ወይም ከፈጥኖ ደራሹ ኃይል የምታገኘው ልዩ ጥቅም አለ ለምን ይህን እርምጃ ፈለገችው? ከዚህ ጋር ተያይዞ የምታገኘው ጥቅም የላትም። በዲፕሎማሲም በጣም የሚያሳፍር ነው ለኬንያ ግን የኢማኖቾች እና የአንዳንድ የራሱ የሚሊሻው የገንዘብ አቅም በጣም ኃይለኛ ስለሆነ በገንዘብ ሊገዛቸው የሚችሉ ፖለቲክ መሪዎችና ኃይሎች አሉ እና በአሁን ጊዜ አንዱ የኬንያው መሪ ሊሆን ይችላል። በተጨማሪም ኬንያ ውስጥ ከኬንያ ፓርላማ እና ከኬንያ ፖለቲከኞችም ይህን ነገር እንዳልተቀበሉት አንዳንድ ወሬ እየመጡ ናቸው ያሉት። ስለዚህ ኬንያ እንደ ሀገር ይህን ነገር አስተናግዳት አቅም ከዚህ በፊት ለምሳሌ በሱዳን ደቡብና ሰሜን ጦርነት ሲካሄድ የጆንገረን ኃይል ኬንያ ላይ ትንሽ ድጋፍ ነበረው፣ ግን ድጋፉ የራሱ መንግስት ወይም ሌላ ለመመስረት የሚያስፈቅድ አልነበረም። በሱዳን መንግስት ብቻ ነበር የሚያም ነው የነበረው ማለት ነው እና አሁን ለመጀመሪያ ጊዜ ነው አንድ መንግስት በዓለም አቀፍ ታዋቂነት ያለው ያለ ሌላ መንግስት በሚሊሻ ይመሰረታል ሲባል። እንዲያውም ያ ሚሊሻ አፍሪካኖች ላይ ዳርፎር ውስጥ ያደረገው ብዙ ግፍ እሱንም ሳይዘጋ ፋይሉ እንደዚህ ማድረጋቸው ጣልቃ ገብነት ብቻ ሳይሆን ከገበነኛው ኃይል ጋራ መወሰን ማለት ነው። ስለዚህ በጣም ብዙ ኬንያ ጥቅም ያለው እርምጃ አይደለም መባል ይቻላል።